የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በተለያዩ ከተሞች ህዝባዊ ውይይቶች በማካሄድ ላይ የሚገኙት በህወሀት አመራሮች መካከል ያለው ልዩነቶች ጎልቶ የታየበትና በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ያልተሰጠው የፓርቲው አስራአራተኛ ጠቅላላ ጉባኤ በተጠናቀቀ በጥቂት ሳምንታት ውስጥ ነው። በዚህም መሰረት አቶ ጌታቸው ትናንት ነሐሴ 28 ቀን 2016 ዓ ም በአድግራት ከተማ በተካሄደ ህዝባዊ ውይይት ላይ ተገኝተዋል። ውይይቱ በክልሉ የተገኘው ሰላም ለማጠናከር እንደሚረዳ ተናግረዋል። የህዝቡን ፍላጎት በማድመጥ ጊዜያዊ አስተዳደሩ ያሉበትን ክፍተቶች ለማረምና አዎንታዊ ነገሮችም ለማስቀጠል እንደሚያግዝ መጥቀሳቸውንም የክልሉ የመገናኛ ብዙኃን ዘግበዋል። በፓርቲያችን ውስጥ የተፈጠረው ውዝግብ ይሄ ነው የሚባል የሀሳብ ልዩነት የፈጠረው አይደለም። ሆኖም ግን የፕሪቶሪያው ስምምነት ይቀጥል ወይስ አይቀጥል በሚልና የፕሪቶሪያው ስምምነት ጉድለት አለው ወይስ የለውም በሚለው ጉዳይ ላይ ልዩነት እንዳለን ሁላችሁም ሰምታችኋል ብዬ አምናለሁ። በህዝባችን ፍላጎት ላይ ከማተኮር ይልቅ የራሳችንን ክብርና ስሜት አስቀድመን ወደ ንትርክ ገብተናል። ጊዜያዊ አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ ስም የማጥፋት ስራ ተሰርቷል። ጊዜው አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ የስም ማጥፋት ስራ ተሰርቷል በሚል በአቶ ጌታቸው ረዳ የተነሳውን ሀሳብ በተመለከተ ምላሽ የጠየቅናቸው በቅርቡ በተካሄደው ጉባኤ የተመረጡት የህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋ ወንጀላውን አስተባብለዋል። በጊዜያዊ አስተዳደሩ ፕሬዚደንት የተሰጠውን አስተያየት ከእውነት የራቀ በማለት የገለጹት አቶ አማኑኤል እንደ ፓርቲ ስራዎችም ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ብለዋል። ብዙሓት ምስ ቀዕዜና ምስ ከባቢያውነት ምስ ፀረ ዲሞክራሲ ምስ ፖፑሊዝም ወይ ህዝበኝነት ሲሮም ብዙዎች ከሙስና፣ ጸረ ዲሞክራሲያዊ ባህሪ፣ አውራጃዊነትና ከህዝበኝነት ጋር ተያይዞ የሚነሱ አሉ። ከዚህ ጋር የተያያዙ አመራሮችን ታገኛለህ። ይህ ደግሞ እንደ ስም ማጉደፍ ከተወሰደ ትክክል አይደለም። ከዚህ አልፎ ህወሀት የጊዜያዊ አስተዳደሩን ስም ለማጠልሸት አልተንቀሳቀሰም። በአድግራቱ መድረክ እንደተሳተፉ የተናገሩት አቶ ፍስሀ ልኡል የተባሉ የክልሉ ምስራቃዊ ዞን ነዋሪ በመድረኩ ተነሱ ካሏቸው ጉዳዮች አንዳንዶቹ ለአሜሪካ ድምፅ አስረድተዋል። ከዚ ያለውን የተለያዩ ቦታዎችን አሁን በመንግስት በፌደራልም ሆነ በትግራይ ጊዜያዊ አስተዳደር ምንም አይነት ሽፋን አልተደረገለትም። አዲያቦ በጦርና እገና ከዛላምበሳ አሊተና ዛላምበሳ ማለት እስከ ጉሎመከዳ ፕሪቶሪያውን የተደረገው ውል በፈጣን ይፈቱታል ብለን ተስፋ እናደርጋለን። የቀድሞ ተዋጊዎችን ለማቋቋም የሚሰራው ስራ መጠናከር እንዳለበት በመድረኩ መጠየቁንም ተሳታፊው ተናግረዋል። አስተዳደራቸው የህዝቡን ጥያቄዎች ለመፍታት ጥረት እንደሚያደርግ አቶ ጌታቸው መግለጻቸውንም የመድረኩ ተሳታፊ ጠቅሰዋል። ባለፈው ሳምንት በአብይ አዲ የጀመረው የአቶ ጌታቸው ረዳ ህዝባዊ ውይይት በነገ ዕለትም በማይጨው ከተማ እንደሚቀጥል ያገኘነው መረጃ ያሳያል። በክልሉ የሚንቀሳቀሰው አርና ለዲሞክራሲና ለዓላዊነት ፓርቲ በበኩሉ በህወሀት አመራሮች መካከል ያለው ስልጣን ፉክክር ወደ ሌላ የጸጥታ ችግር እንዳያመራ አሳስቧል። የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ሁለቱም የህውሃት ቡድኖች አጋር ፍለጋ ከውስጥም ሆነ ከውጭ ኃይሎች ጋር በመገናኘት ህዝቡን ወደ ሁለተኛ ግጭት ለማስገባት እየተንቀሳቀሱ ናቸው ሲሉ ወንጅለዋል። አንዱ ከሻዕቢያ ጋር እየተደራደሩ ነው መረብም ሌላም ቦታ እየተገናኙ ሴራ እያሴሩ ነው የሚል በተደጋጋሚ ፕሮፓጋንዳዎች ይወጣሉ። ሌላውም ደግሞ የሻእቢያ ፕሮፓጋንዳ እንትን ማየት እንችላለን የፌዴራል መንግስትም ለፓርቲዎች የኢትዮጵያ ፓርቲዎችም መብራሪያ ሬድዋን ሁሴን ማብራሪያ ሰጥቶ ነበር ከወራቶች በፊት ግንኙነት እንዳላቸው ይሄም በተደጋጋሚ አቁሙ ተብለው እምቢ እንዳሉ የሚያሳዩ እንትን አለው በራሳችን አካሄድም በተለያየ መንገድ ያገኘ ነው መረጃዎች የሚያረጋግጡት በእርግጠኝነት ከኤርትራ መንግስት ከሻዕቢያ መንግስት ግንኙነት እንዳላቸውና ይሄ ጉዳይም በጣም አደገኛና ወደ ጦርነት የሚገፋ ወደ ሌላ ያልተፈለገ ጦርነት ሊገፋን ስለሚችል ማቆም አለባቸው የሚል ነው። ሌላው ግሩፕም ከብልጽግና የተለያየ ግንኙነት አለው የሚል ነው። ይሄም ትክክል አይደለም። የህወሀት አመራሮች ችግሮቻቸው በውይይት እንዲፈቱና የክልሉ የጸጥታ ኃይሎችም ለማንም ሳይወግኑ ጸጥታ እንዲያስከብሩ አቶ አምደም ጠይቀዋል። ፓርቲያቸው ከኤርትራ መንግስት ጋር ግንኙነት እንዳለው በመግለጽ በተቃዋሚው ፓርቲ የተነሳውን ክስ ያጣጣሉት በቅርቡ በተካሄደው ጉባኤ የተመረጡት የህወሀቱ ምክትል ሊቀመንበር አቶ አማኑኤል አሰፋም የኤርትራ መንግስት ትግራይን መሬት በኃይል የያዘ እንዲሁም በጦርነቱ ጊዜ በህዝቡ ላይ በደል የፈጸመ ነው ብለዋል። በአንጻሩ በ2013 የኤርትራ ኃይል ትግራይ ውስጥ በነበረበት ጊዜ ስልጣን ተካፍሎ የነበረው አረና ፓርቲ እንጂ ህወሀት አይደለም በማለት ተቃዋሚ ፓርቲውን ወንጅለዋል። በተያያዘ ዜና በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሀመር የፕሪቶሪያውን ስምምነት አፈጻጸም ከተፈራራሚዎቹ ወገኖች ጋር ለመገምገም ሰሞኑን ወደ ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ውጭ ጉዳይ መስሪያ ቤቱ ትናንት ባወጣው መግለጫ ልዩ መልእክተኛው እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጅየም ኬንያና ኢትዮጵያ ጉብኝት እንደሚያደርጉ አመልክቷል። ዩናይትድ ስቴትስ የኢትዮጵያ መንግስትና የትግራይ ጊዜያዊ አስተዳደር ዘላቂ ሰላም እንዲያመጡ ለመደገፍ ቁርጠኛ መሆኗን ጠቁሟል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም